voice የኢትዮጵያ መንግሥት በሀገሪቱ ሰላም ለማስፈንና በዜጎች ላይ የሚፈጸሙ ግድያ ወንጀሎች እንዲቆሙ የሚል ወይም የሚወስደውን እርምጃ አጠናክሮ መቀጠል እንደሚገባው የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት አሳሰበ። የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ በበኩሉ በሀገሪቱ ዘላቂ ሰላም ለማስፈን የሚደረገው ድርድርና ምክክር ሁሉን አቀፍ ሊሆን እንደሚገባው ገልጧል። ፀሐይ ዳምጠው የፓርቲዎቹን መሪዎች አነጋግራ ያሰናዳችውን ዘገባ ለምሽቱ ዲሞክራሲን በተግባር እንዲህ አሰናድተዋለች። በኢትዮጵያ በየጊዜው በዜጎች ላይ የሚደርሰውን ጥቃት መንግስት መከላከል እንዳልቻለ ያስታወቀው የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት በአሁኑ ወቅት በአገሪቱ ያለውን የሰላም ችግር በአፋጣኝ እንዲቀረፍ ጠይቀዋል። የጋራ ምክር ቤቱ ሰብሳቢ ዶክተር ራሄል ባፌ የኢትዮጵያ መንግስት በተለያዩ አካባቢዎች በንጹሀን ዜጎች ላይ የሚፈጸመውን ጥቃት ለማስቆም አጥጋቢ እርምጃ እየወሰደ አይደለም ስሉ ተችተዋል። ዜጎች ደህንነት ባለመጠበቁ፣ ሰላም በመደፍረሱ፣ ህግ ባለመከበሩ አዝናለው የሚል መግለጫ ከሰጠ ይሄ በጣም አሳዛኝ ነው። ኃላፊነቱ ነው። መንግስት አክት ነው ማድረግ ያለበት። ይህን ነገር ማስቆም አለበት። ቀድሞ መከላከል አለበት። በደህንነቱ ማስጠናት አለበት። ይሄ ኃላፊነቱና ግዴታው ከህዝብ የተሰጠው ነገር ነው። ግን መንግስት አዘኑን በመግለጫ እየገለጸ የሚመጣ ከሆነ ምን እያለ ነው? ወዴት እየሄድን ነው? በጣም ግራ የሚያጋባ ነው። መንግስት አክት ማድረግ አለበት የሚል እምነት ነው ያለ። ባለፈው ሳምንት ለህዝብ ተወካዮች ምክር ቤት አባላት ማብራሪያ የሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መንግስታቸው ዜጎችን ከጥቃት ለመከላከል የጸጥታ ኃይሎችን አሰማርተው እርምጃ በመውሰድ ላይ እንዳለ ቢገልጹም ዶክተር ራሄል ግን መንግስት በተደ ተደጋጋሚዎች ቸልተኝነቱን አሳይቷል ብለዋል። ጠቅላይ ሚኒስትራችን እንዳስቀመጡት እኮ መንግስት ምንም እየሰራ አይደለም ሳይሆን በቂ አይደለም ነው። ዋና ምሳሌው ምንድን ነው? ተፈራ በመንግስት ተነቅፎ የተሰራ ነው። ሰፈራ ጣቢያዎች የት የት እንዳሉ እዛ ያሉት ዜጎች ከሌላ ቦታ ስለሄዱ እዛ አካባቢ አነስተኛ ቁጥር እንዳላቸው ይታወቃል። ጥናት አያስፈልገውም። መንግስት እዚህ ጋር ሪሰርች አያስፈልግም። የደህንነት መረጃ አያስፈልግም። ኦረዲ መረጃው በመንግስት እጅ ነው። እነዚህ ቦታዎች ፕሮቴክትድ መሆን አለባቸው። ይሄኛው አሁን መሬት ላይ ያለው ሁኔታ ኦረዲ ዋርን ስላደረገው መንግስት እነዚህም ቦታዎች በሙሉ ፕሮተክት አድርጎ ቢሆን ኖሮ ይሄ ችግር አይኖርም ነበር፣ ሊጠበቁ ይገባል። ቀለም ወለጋ ጋር እንዳሉ እየታወቀ ግን እዛ አንዱ ሰፈራ ሳይት ላይ ችግር ሲመጣ ሁለተኛው ለምንድን ነው ፕሮቴክት ያልሆነው? ይሄንን ባለማድረጉ ነው መንግስት በበቂ አልተወጣም የምንለው በኦሮሚያ ክልል ቀለም ወለጋ ዞን ሀዋ ገላን ወረዳ ውስጥ መንደር ሀያ ተብሎ በምጠራው አካባቢና በምዕራብ ወለጋ ዞን ግንቢ ወረዳ ቶሌ ቀበሌ ውስጥ በአብዛኛው የአማራ ተወላጆች በታጣቂዎች በአሰቃቂ ሁኔታ በጅምላ መገደላቸው ሲዘገብ ቆይቷል። ከጥቃቱ የተረፉት የአካባቢው ነዋሪዎች ጥቃቱ የደረሰባቸው ሸኔ ብለው በጠሩት ታጣቂ ቡድን መሆኑን ተናግረዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በቅርቡ በንጹሀን ላይ ለተፈጸመው ግድያዎች ተጠያቂ ባደረጉትና ኦነግ ሸኔ ባሉት ቡድን ላይ መንግስታቸው እርምጃ በመውሰድ ላይ መሆኑን ጠቅላይ ሚኒስትሩ ቢገልጹም ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን በበኩሉ ውንጀላውን በተደጋጋሚ ውድቅ አድርገዋል። ይልቁንም ታጣቂ ቡድኑ ለግድያው ተጠያቂ የሚያደርገው የመንግስት ኃይሎችን ነው። ጠቅላይ ሚኒስትሩ በምክር ቤቱ ንግግራቸው ካነሱት ጉዳዮች አንዱ ይህ ሽብርተኛ ብለው በሚጠሩት የታጠቀ ኃይል ባልተጠበቀና በማዘናጋት የሚፈጽመው ጥቃቶችን መንግስት ክትትል እያደረገ መሆኑን ገልጸው ነበር። የኦሮሞ ፌዴራሊስት ኮንግረስ በበኩሉ ይህን የህዝብ ሰቆቋና መከራን መታደግ የሚቻለው በኃይል እርምጃ ሳይሆን በሰላማዊ መንገድ ነው ብሎ እንደሚያምን የፓርቲው ጽህፈት ቤት ኃላፊ አቶ ጥሩኔ ገምታ ተናግረዋል። ድርብ ኃላፊነት ይሰማቸዋል። ኃላፊነት በምንልበት ጊዜ ተጠያቂነትም አለ። እራሳቸውን ከብረት ይዘው ጫካ ካሉት ጋር ማነጻጸር የለባቸውም። ስለዚህ መንግስት፣ አንድም ለውይይቱ ዝግጁ ሆኖ በተሻለ ሁኔታ ሊገፋበት ይገባል። ሁለተኛ ደግሞ ፖለቲካ ውይይቱ ስልጣንም በተመለከተ እንኳን ቢሆን ማለት የሽግግር መንግስት እስከ ማቋቋም ደረጃ እንኳን ቢሆን ለውይይት ክፍት ሆኖ መገኘት ይኖርባቸዋል። የሀገሪቱን የቆዩም ሆነ ወቅታዊ ችግሮችን ለመፍታት የሚያስችል ከሆነ እዛ ድረስ ሁሉ መሄድ ይኖርባቸዋል የሚል ስሜት ነው ያለን እኛ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዋና ስራ አስፈጻሚ አቶ አበበ አካሉ በኢትዮጵያ ሰላምን ለማምጣት ይካሄዳል የተባለው ድርድር ሁሉን አካታች መሆን እንደሚገባ ጥቆማ ሰጥተዋል። ድርድር በጣም በርካታ ስቴክሆልደሮች የወሰኑ አካላት ወይም ስልጣን ላይ ያለው በዚህ ፓርቲና በዋት ብቻ ነው ዋናው ህዝብ ነው። ከህዝብ ቀጥሎ ደግሞ የወከልናቸው ዝቦች ስላሉ እኛ ተከታዮችም፣ አባላትም፣ ፓርቲዎችም ስቴክሆልደር ናቸው

አቶ አበበ አክለው መንግስት የዜጎችን ደህንነት ለማስጠበቅ የገባውን ቃል መፈጸም አለበት በማለትም ሰሞኑን በምዕራብ ወለጋ የተፈጸመውንና በመቶዎች የሚቆጠሩ ዜጎች የተገደሉበትን ጥቃት ለአብነት ጠቅሰዋል። የህግ ማስከበር ስራው ተጠናክሮ መቀጠል አለበት ሲሉም አክለዋል። መንግስት ይህ ኃይል በህዝብ ላይ የሚያደርሰውን ጭፍጨፋ ይህ ሰብአዊ ድርጊት በህፃናት በአዛውንቶች ላይ የሚያደርሰውን ማስቆም አለበት። የህግ የበላይነትን ማስከበር የመጀመሪያ ኃላፊነቱ ይሄ ነውና ይህንን መጉጣት አለበት። በሀገሪቱ ዘላቂ ሰላምና መረጋጋት እንዲመጣ ግን ሁሉን አካል ያካተተ ሀገራዊ ምክክር መደረግ ይኖርበታል ስሉም ተናግረዋል። ነፍጥ አንግቦ ከሚዋጉ አካላት ጋር ውልድር ምትባት የህግ ነው የሚቀመጡ ቅድመ ሁኔታዎች ይኖራሉ፣ በሁለቱም ወገን ማሟላት የሚገባቸው በመንግስት በኩልም በጠቃሚ ኃይል በኩልም ከዛ በኋላ የምንገባው ድርድር ነው ውድድር ተገብቶ ችግሩ በሰላማዊ መንገድ ይሰጣል ከዚህ ውጭ ኢትዮጵያ ከዚህ በኋላ ጦርነትን የምትሸከምበት ትከሻ የለም ድርድሩ ለሁላችን ባህልም እኮ ሰዎች ተጣልተው ተዘዳድለው እንኳን እኮ ከፍርድ ይልቅ ወደ ወደ ሽምግልና ተመጥቆ ችግሩ ሽምግልና ይሰጣል በቃል ይሄ ደግሞ ባህላችን በኦሮሞ ስርአትን በገዳ እንድም ችግር ይፈታል በርካታ በተደራጅ የማይሰጣቸው በሚለምነት ኦሮሞ ውስጥ ነው አማራን በምንም ህዝቡ ችግሩ እናዋለ። ስለዚህ ባህላዊ የድርጭት አፈታት የአማራ ብሔራዊ ንቅናቄ ፓርቲ በኩሉ በሰላም ድርድሩም ሆነ በሀገራዊ የሰላም ምክክር ላይ ሀሳብ ከመስጠት ተቆጥበዋል። ነገር ግን ሰሞኑን በኦሮሚያ ክልል ምዕራብ ወለጋ ውስጥ በተፈጸመው ጥቃት በመቶዎች የተቆጠሩ ዜጎች መሞታቸውን ተከትሎ ለጋዜጠኞች በሰጠው መግለጫ ዞኖቹ በአስቸኳይ ጊዜ አዋጅ ስር እንዲቆዩና በፌዴራል ኃይል ስር እንዲተዳደሩ ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ በፓርላማው ቀርቦ እንደገለጹት አሸባሪ ተብለው ከተፈረጁ ቡድኖች ጋር ለሀገሪቱ ሰላምና መረጋጋት መፍትሄ ካመጣ የሰላም ድርድር ለማድረግ መንግስታቸው ዝግጁ መሆኑን ተናግረዋል። የፖለቲካ ፓርቲዎች የጋራ ምክር ቤትም የሀገራዊ ምክክር ኮሚሽን በተሰጠው ስልጣን በሀገሪቱ ሰላምና መረጋጋት እንዲመጣ ይሰራል ተብሎ ተስፋ እንደሚያደርጉት ዶክተር ራሄል ገልጸዋል። የሀገራዊ ምክክር ኮሚሽን ሰብሳቢ ፕሮፌሰር መስፍን አርያ በበኩላቸው ከአሜሪካ ድምፅ ጋር በነበራቸው ቆይታ የሰላም ድርድሩን የሀገራዊ ምክክሩንም ጎን ለጎን ማስገድ ይቻላል ስሉ ገልጸው ነበር። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ